ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት አራት ሁለት ሺ አስራ ሶስት አመተ ምህረት ዝግጅታችን አሁን ጀመረ። ይህ የአንድ ንግግር ጉዳይ ብቻ አይደለም። ይህን የአመፅ መንጋ ለወራት በተደጋገመ ንግግራቸው ሲያዘጋጁት ነው የሰነበቱት። በምርጫው የሰጡት ድምፅ የተሰረቀባቸው መሆኑን እስኪያምኑ ድረስ ስለሆነ የተነገራቸው የምርጫውን ውጤት የማረጋገጡን ሂደት ለማቆም ምንም ነገር ከማድረግ ወደ ኋላ አይሉ። የሰማችሁት በቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ ከሚመሩት መካከል አንዱ የሆኑት ኤሪክ ስዋል ስዋልዌል ያሰሙትን ንግግር ነበር። የሁለተኛ ቀን ክስ የማድመጥ ሂደቱን የተመለከተ ዘገባ በአብይ ርዕስ እናስደምጣችኋለን። ዓለም አቀፉ የቀይ መስቀል ኮሚቴ በትግራይ ክልል ትምህርት ቤቶች ውስጥ ተጠልለው የሚገኙ የሀገር ውስጥ ተፈናቃዮች ትምህርት ቤት በሚከፈትበት ጊዜ ስለሚያርፉበት ሁኔታ እንዳሳሰበው ገለጸ። ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት መሰረተ ልማት አውታሮች ላይ በደረሰው ውድመትና አገልግሎቶች መስተጓጎል ወደ ሶስት ቢሊየን ብር የተገመተ ጉዳት መከተሉን የኢትዮጵያ መንግስት አስታወቀ። እነዚህንና ሌሎች በዛ ያሉ ዘገባዎችን በምሽቱ እናስደምጣችሁ። ተገናኝቷለን ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የአለም ዜና እናስደምጣችሁ። ያስጥልኝ እንደምናመሻችው አድማጮች፣ ዜናዎቹን የማሰማችው ቆንጅ ይታይ ነኝ። የአውሮፓ ህብረት ከፍተኛ ተጠሪዎች የኢትዮጵያ የትግራይ ክልል ቀውሶችን በተመለከተ የችግሮቹን መሠረት የሸፋፈነ መግለጫ ማውጣታቸው እጅግ አሳዛኝ ነው ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ተናገሩ። መግለጫውን ህብረቱ ወደ ክልሉ ሀቅ የሚያጣራ ተልእኮ ለማሰማራት ባቀደበት ዋዜማ ማውጣቱ አጠያያቂም የማይገባም ጉዳይ ነው ሲሉ የማነ ገብረ መስቀል በትዊተር ባወጡ ጽሁፋቸው አክለዋል። የአውሮፓ ህብረት የተወገደው የህወሀት ቡድን ለአሰርታት ሲከተል የቆየውን መርዘኛ ተቋማዊ የጎሳ ልዩነትና መከፋፈል ፖሊሲ፣ እንዲሁም ያልተገታ ሁከትና ትርምስ ሆን ብሎ ወደ ጎን በመተው አሁን በሀገሪቱ ሁከቱ ተባብሷል የሚል መግለጫ አወጣ ሲሉ የኤርትራው የማስታወቂያ ሚኒስትር ነቀፌታ አሰምተዋል። የህወሀት ቡድን አስመራ ላይ ኢትዮጵያና ኤርትራ ታሪካዊ የሰላም ስምምነታቸውን ከተፈራረሙም በኋላ ዓለም አቀፍ ህግጋትና በአውሮፓ ህብረትና በሌሎችም ሀያላን ሽምግልና የተቋጨውን የአልጀርሱን ስምምነትን በመጣስ የኤርትራን ሉዓላዊ ግዛቶች ይዞ ቆይታል ሲሉ ጨምረው ተናግረዋል። የአውሮፓ ህብረት ያለበትን የሞራል ግዴታ ቸል ብሎ ለዚህ ቡድን በብዙ ቢሊዮን የሚቆጠር የበጀትና ሌላም ድጋፍ መስጠቱን በመቀጠል ቡድኑ የጥፋት ተግባራቱን እንዲቀጥል አበረታቷል ያሉት የኤርትራዊ ማስታወቂያ ሚኒስትር የማነ ገብረ መስቀል ህብረቱ ኤርትራን መወንጀሉን ትቶ የራሱን ፖሊሲ እንደገና ይገምግም ሲሉ አሳስበዋል። በተለያዩ የዩናይትድ ስቴትስ ክፍለ ግዛቶች የተጓዙ የትግራይ ተወላጅ ኢትዮጵያውያን ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት ደጃፍ የኢትዮጵያን መንግስት የተቃወሙበትን ሰልፍ እያካሄዱ ናቸው። ከሰልፉ አስተባባሪዎች መካከል አንዷን በስልክ አግኝተናል። የተቃውሞውን ምክንያትና የሰልፉን ዓላማ ለአሜሪካ ድምፅ እንዲህ ሲሉ ገልጸዋል። It's yeah, get rapist, rapist, Lili Balalla, Metok yeah, and Honan, you did some get the and uh yeah, this yeah, one <coughs> ትልቁ መሴጃችን ለዩኤን ይሄ ሶስተኛ ፕሮቴስታችን ነው። ኒወ ጠሎን ማለት ነው። ኦፍኮርስ የተለያዩ ስቴቶች ብዙ ፕሮቴስት ተደርገዋል፣ ግን ዩኤን ስለማያውቅ አይደለም። ሳይለንት ናቸው። ምንም አይነት አክሽን አልተወሰደም። ህዝባችንም እያለቀ ነው እና ሜይን መሴጃችን ምንድን ነው? ዝምታው ይበቃል ማለት ነው። ህዝብ እያለቀ ነው። አክስ ማድረግ አለባቸው። ማሊ ውስጥ በሚገኙ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ የደረሰውን ጥቃት የድርጅቱ የማሊ የተቀናጀ አረጋጊ ተልእኮ ሙኒስማ ኃላፊው የዋና ጸሐፊው ልዩ መልእክተኛ አወገዙ። ማንነታቸው ያልታወቁ ታጣቂዎች በሰላም አስከባሪዎቹ ካምፕ ላይ ተኩስ ከፍተው አንዳንዶች አባላቶቻችንም በጽኑ አቁስለዋል ሲሉ የተባበሩት መንግስታቱ ተጠሪ መሐማት አናዲፍ አመልክተዋል። የቆሰሉት ሰላም አስከባሪዎች የሚበዙት የቶጎ ተወላጆች መሆናቸውንም ገልጸዋል። ከተመሰረተ ሰባት ዓመታት ያሳለፈው የማሊ ሰላም አስከባሪ ኃይል 13 ሺህ ወታደሮች ያሉት ሲሆን 230 አባላቱ በግዳጅ ላይ እንዳሉ እንደተገደሉበት ተገልጿል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች የኮቪድ-19 ክትባት ዓለም አቀፍ ስርጭት አደገኛ በሚሰኝ ደረጃ ጣጣኝነት ይጎለዋል ሲሉ የዓለም የጤና ድርጅትና የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የኮቪድ-19 ክትባት ምርት መጠን እንዲጨምርና ሚዛናዊ ክፍፍል እንዲኖር ጠየቁ። እስካሁን ከተከፋፈለው የ128 ሚሊዮን ክትባት ውስጥ ሲሶ ያህሉ አጠቃላይ ምርታቸው ከዓለም 60 በመቶን በሚይዘው አስር አገሮች ብቻ ነው ሲሉ የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም ተናግረዋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ዋና ዲሬክተር ሄንሪየታ ፎርም በበኩላቸው በዛሬው የሁለቱ ድርጅቶች የጋራ መግለጫ በሰጡት ቃል ቁጥሩ 2.5 ቢሊዮን የሚደርስ የዓለም ህዝብ መኖሪያ የሆኑት 130 ሀገሮች እስካሁን አንድም ሰው አልተከተበም ብለዋል። ይህ በዚህ ከቀጠለ ሲሉ አስጠነቀቁ ሁለቱ ኃላፊዎች። ይህ በዚህ ከቀጠለ በሰው ህይወትና መተዳደሪያ የሚለካ ብዙ ዋጋ የሚያስከፍል ነው። ቫይረሱ ራሱን እየለወጠ ለክትባቶች የማይበገርበት ሁኔታም ይፈጠራል። ዓለም ምጣኔ ሀብት ከደረሰበት ኪሳራ የማገገም እድሉ ይጓተታል ሲሉ አሳስበዋል። በተጨማሪም መንግስታት ከድንበሮቻቸው አሻግረው ማየት አለባቸው ሲሉ ያሳሰቡት የሁለቱም የዓለም ድርጅቶች ባለስልጣናት የዚህን ዓለም አቀፍ ወረርሽኝ ማብቃትና ሌሎች ራሳቸውን የለወጡ ቫይረሶች የሚከሰቱበትን ሁኔታ ውሱን ለማድረግ የሚያስችል እቅድ ሊከተሉ ይገባል ሲሉ መክረዋል። በሁሉም ሀገሮች በቅድሚያ በግንባር የተሰለፉት የጤና ባለሙያዎች፣ ለጽኑ በሽታዎች የተጋለጡ ህሙማንና የማህበረሰብ ክፍሎች እንዲከተቡም መክረዋል። የክትባቶቹ አምራች ኩባንያዎችም ውሱን አቅርቦታቸውን በተመጣጠነ መልኩ እንዲከፋፈል እንዲያደርጉና ቴክኖሎጂው ወደ ሌሎች አምራቾችም እንዲሸጋግር በመፍቀድ ክትባቶቹ በሚፈለገው መጠን የሚመረቱበት ሁኔታ እንዲፈጠር እንዲያግዙ የዓለም የጤና ድርጅትና ዩኒሴፍ ጥሪያቸውን አሰምተዋል። ሌላ የኮቪድ-19 ዜና። ከጥቂት ወራት በፊት ብሪታንያ ላይ የተከሰተው የኮሮና ቫይረሱ ዝርያ ሀገሪቱን አዳርሷታል፣ ሲቀጥል ዓለምን ማዳረሱ የሚቀር አይመስልም ሲሉ አንድ የብሪታንያ ሳይንቲስት ተናገሩ። ኮቪድ-19 ጂኖሚክስ ዩኬ የተባለ የኮቪድ-19 ዘረመል ጥናት ድርጅት መሪዋ ሻረን ፒኮክ ይህንን የተናገሩት ለቢቢሲ በሰጡት ቃለ መጠይቅ ነው። ከቆየው የኮሮና ቫይረስ ይበልጥ ተላላፊ የሆነው የቫይረሱ ዝርያ መጀመሪያ የተነሳው ባለፈው መስከረም ብሪታንያዋ ደቡባዊ ኬንት ውስጥ መሆኑ ይታወሳል ከዛ በኋላ ዩናይትድ ስቴትስን ጨምሮ ከሀምሳ በሚበልጡ የዓለም ሀገሮች ተዛምቷል። የኖቨል ኮሮና ቫይረስን የዘረመል ቅያሬ እያሬ በመከታተል ላይ የሚገኘው ይህ የምርምር ድርጅት ኃላፊዋ ሳይንቲስት ሻረምፒኮክ ፒኮክ በመግለጫቸው አዲስ የወጡት የኮቪድ-19 መከላከያ ክትባቶች እስካሁን ብቅ ያሉትን የቫይረሱን ልውጥ ዝርያዎች መከላከል እንደሚችሉ ነው ያመለከቱት። ይሁን እንጂ ቢያንስ ለመጪዎቹ አስር ዓመታት ሳይንቲስቶች የቫይረሱን ዘረመል መቀያየር ማጥናት ይኖርባቸዋል ነው ያሉት። ይህ በዚህ እንዳለ በተለምዶ ለአስም ተጠቂዎች ሕክምና የሚውለው በአፍንጫ የሚሸተተው ስቴሮይድ በኮቪድ-19 የሚታመሙ ሰዎች ሆስፒታል መግባት ደረጃ እንዳይደርሱ እንደሚያግዝ አንድ አዲስ ጥናት ማመልከቱ ተሰማ። የብሪታንያ ኦክስፎርድ ዩኒቨርሲቲ ለአንድ ወር ባካሄደው ለኮሮና የተጋለጡ 146 ሕሙማንን ያሳተፈ ጥናት ለገሚሶቹ ህሙማን ቦድሶናይድ የተባለውን መድኃኒት ሰጥቶ የተቀሩትን ደግሞ በተለምዶው መንገድ ሲያስታምም ቆይቷል። መድኃኒቱን የተጠቀሙት ህሙማን ታዲያ አብዛኞቹ ሆስፒታል መግባት ደረጃ እንዳይደርሱ እንዳገዘ ነው ጥናቱ ያመለከተው። ከዚያም በላይ ፈጥነው ማገገም መቻላቸውን ጠቁመዋል። ይህ አዲስ ጥናት በአቻ ሳይንቲስቶች የተገመገመ ግን አይደለም። በቀድሞ ፕሬዚደንት ዶናልድ ትረምፕ ላይ በዩናይትድ ስቴትስ የተወካዮች ምክር ቤት የተመሰረተው ክስ አቅራቢዎች የትረምፕ ደጋፊዎች በምክር ቤቱ ህንፃ ላይ ስላካሄዱት ወረራና አመፅ ከአሁን ቀደም ታይተው የማያውቁ የቪዲዮ ምስሎችን ለመወሰኛ ምክር ቤቱ ችሎት በማስረጃነት አሳይተዋል። የክስ አቅራቢዎቹ የቪዲዮ ምስሎቹን የቀድሞ ፕሬዚደንት ከየክፍለ ግዛቶቹ የጆ ባይደንን አሸናፊነት ያረጋገጠው የድምፅ ውጤት እንዲቀለበስ ለተካሄደው አመፅ ቀጥታ ተጠያቂነታቸውን ለማሳየት ተጠቅመውበታል። የመወሰኛው ምክር ቤት ችሎት ዛሬም ይቀጥላል። በምሽቱ አብይ ርዕስ ዝርዝሩ ይቀርብበታል። በመጨረሻም የኢራን ፕሬዚደንት ሀገራቸው እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት የፈረመችውን የኒውክሌየር ስምምነት የምታከብረው ሌሎቹም ፈራሚዎች ካከበሩት ነው ሲሉ ተናገሩ። የአሜሪካ ድምፁ ኤድዋርድ ዩሬኒያን ከካይሮ ያጠናገረውን ዘገባ አዳነች ፍስሀዬ ታቀርበዋለች። የኢራን ፕሬዚደንት ሐሰን ሩሃኒ ሀገራቸው እንደ አውሮፓ አቆጣጠር በ2015 ዓመተ ምህረት የፈረመችውን የኒውክሌየር ስምምነት የምታከብረው ዩናይትድ ስቴትስ እና ሌሎቹ አምስት ስምምነቱን የፈረሙት ሀገሮች በስምምነቱ መሰረት ያላቸውን ኃላፊነት ካከበሩ ነው ሲሉ ትላንት ተናግረዋል። ሩሃኒ ይህን ያሉት የሀገሪቱ አርባ ሁለተኛ እስላማዊ አብዮት በዓልን መሰረት በማድረግ ባደረጉት ንግግር ነው። ባለፈው ማክሰኞ ለውጭ ሀገራት አምባሳደሮች የተናገሩት እንደደገሙ ተዘግቧል። ሀሩዚ ዩናይትድ ስቴትስ እና ሌሎቹ ስምምነቱን የፈረሙት ሀገሮች ስምምነቱ የሚያዛቸውን ግዴታዎች የሚፈጽሙና መላ ዓለም አቀፍ ስምምነቶችን የሚያከብሩ ከሆነ ቴሄራን ከዚህ ቀደምም እንዳደረገችው ሁሉ ትፈጽመዋለች ነው ያሉት ሩሃኒ የኢራኑ መሪ አያይዘውም፣ ኢራን በቀድሞ ፕሬዚደንት ዶናልድ ትራምፕ የተጣለባትን የኢኮኖሚ ግጭት በማሸነፍ ጠርዝ ላይ ነው ያለችው ብለዋል። በሌላ በኩል ደግሞ የሀገሪቱ የስለላ ጉዳይ ሚኒስትር ማሕሙድ አላቪ ባለፈው ማክሰኞ ከኢራን ቴሌቪዥን ጋር ባደረጉት ባለመጠይቅ ሲናገሩ የሀገሪቱ ፍጹማዊ መሪ አሊ ካሚናይ እንደ አውሮፓ አቆጣጠር በ1990ው ሃይማኖታዊ ትዕዛዝ ያገዱት ቢሆንም ኢራን ራስዋን ለመከላከል ስትል ኒክሌር መሳሪያ ልትሰራ እንደምትችል ገልጸዋል። አያቶላ ካሚነይ የእስላማዊቷ ሪፑብሊክ መርህን ይጻረራል በሚል እምነት ኒውክሌር መሳሪያ እንዳይሰራ ግደዋል። ስለሆነም በመርሁ መሰረት እንዲህ አይነቱ መሳሪያ ሕጋዊነት እንዳይኖረው አድርገን ቆይተናል። ነገር ግን እንደ ድምት ወደ ጥግ የምንገፋ ከሆነ ኒውክሌር መሳሪያ ለመስራት እንገደድ ይሆናል፣ ጥፋቱም የኛ አይሆንም ነው ያሉት የኢራኑ የስለላ ጉዳይ ሚኒስትር። የቀድሞ የኢራን ፕሬዚደንት አቦልሐሳን ባኒ ሳድር በበኩላቸው ኢራን ውስጥ ኒውክሌር መሳሪያ እንዲሰራ የሚፈልጉ ወገኖች አሉ። ነገር ግን በአሁኑ ወቅት የኒውክሌር ስምምነቱን አስመልክቶ የሚስተዋለው ፍጥጫ ዋሽንግተን እና ቴሄራን ማን ቀድሞ የውሉን ግዴታዎች ይፈጽም በሚለው ነጥብ ላይ ያተኮሩ ይመስለኛል ብለዋል። አዳነችን አመሰግናለሁ ለዘገባው። አድማጮች፣ ለሰዓቱ የተሰናዱት ዜናዎች በዚሁ ያበቃሉ። የተከበራችሁ አድማጮች የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ ሐሙስ የካቲት አራት 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕሰ ዘገባ ንለፍ። የቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የተመሰረተውን ክስ የሚመሩት የተወካዮች ምክር ቤት አባላት የትራምፕ ደጋፊዎች ታህሳስ 28 2013 ዓ ምህረት የምክር ቤቱን ህንፃ በመውረር ስላካሄዱት አመፅ ከዚህ በፊት ታይተው የማያውቁ የቪዲዮ ምስሎችን በትላንትናው የምክር ቤቱ ችሎቶች በማስረጃነት አሳይተዋል። የቪዲዮ ምስሎቹ ዴሞክራቶቹ በመጀመሪያው የችሎት ውሏቸው የቀድሞ ፕሬዚዳንት በየክፍለ ግዛቱ ተወካዮች የተሰ ጣውንና የጆ ባይደንን አሸናፊነት የሚያረጋግጠውን የምርጫ ውጤትና ሂደት ለመቀልበስ ለተካሄደው አመፅ በቀጥታ ተጠያቂ መሆናቸውን ያሳዩበት ነው። የካትሪን ጊብሰንን ዘገባ ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የምክር ቤቱ አባላት የአመፅ ጥቃቱ ከተፈጸመበት ጥቂት እልፍ ብለው ነበር የሚገኙት። እነሱን ለመከላከል የቆሙት ፖሊሶች በወራሪዎቹ አመፀኞች ተደብድበዋል። እንደ አውሮፓ አቆጣጠር ጥር ስድስት በምክር ቤቱ ሕንፃ የተካሄደውን ጥቃት የሚያሳዩት የቪዲዮ ምስሎች በትላንቱ ችሎት ቀርበዋል። ክሱን የሚመሩት የተወካዮች ምክር ቤት አባላት የቀድሞ ፕሬዚደንት አመጹን በማነሳሳት በቀጥታ ተጠያቂ መሆናቸውን ለማሳየት የመክፈቻ ክርክራቸውን ያቀረቡት እነዚህም ምስሎች በማሳየት ነበር። ክሱን ከሚመሩት መካከል የምክር ቤት አባል ጄሚ ራስኪን እንዲህ ይላሉ። ተከሳሹ የቀድሞ ፕሬዚደንት በምንም መመዘኛ ከጥፋቱ ነፃ ለመሆናቸው እናረጋግጣለን። የፈጸሙት ድርጊት ጨርሶ ያልተገባ ስለሆነ ለመጪው ፕሬዚዳንቶችም መመዘኛ ሊሆን ይገባል። ይህን ጥቃት ያነሳሱት እኚህ ፕሬዚደንት ውጤቱ ምን ሊሆን እንደሚችል ያውቁ ነበረ። ክሱን የሚመሩት የምክር ቤቱ አባላት የቀድሞው ፕሬዚደንት የምርጫውን ስርቆት አቁም በሚል መፈክር የተካሄደውን ዘመቻ መምራት የጀመሩት አመፁ ከመካሄዱ በፊት ነው በማለት ይከራከራሉ። ምርጫው የተጭበረበረ መሆኑን በመግለጽ ደጋፊዎችን ለአመፅ ማነሳሳት፣ የምርጫውን ሂደት እንዲያጠቁ ማድረጉ ከተጀመረ ቆይቷል። ዴሞክራቱ የተወካዮች ምክር ቤት አባል ኤሪክ ስዋልዌል እንዲህ ይላሉ This was never about one speech. He built this mob over many months. ይህ የአንድ ንግግር ጉዳይ ብቻ አይደለም። ይህን የአመፅ መንጋ ለውራት በተደጋገመ ንግግራቸው ሲያዘጋጁት ነው የሰነበቱት። በምርጫው የሰጡት ድምፅ የተሰረቀባቸው መሆኑን እስኪያምኑ ድረስ ስለሆነ የተነገራቸው የምርጫውን ውጤት የማረጋገጡን ሂደት ለማቆም ምንም ነገር ከማድረግ ወደ ኋላ አይሉ። ትራምፕ ምርጫውን አስመልክቶ በተለያዩ ፍርድ ቤቶች ያቀረቡት ክስ አመፁ ከመካሄዱ ሳምንታት በፊት ውድቅ ተደርጓል። ይህን የሚሉት የዲሞክራቷ የምክር ቤት አባል ማድላይን ዲን ናቸው። አንድም ፍርድ ቤት አንድም ዳኛ የምርጫ ውጤት ተቀባይነት የለውም ወይም ማረጋገጫ ሊሰጠው አይገባም አላለም። የቀድሞው ፕሬዝደንት፣ የጆ ባይደንን አሸናፊነት የሚያረጋግጠውን የምርጫ ሂደት ለማደናቀፍ ያደረጓቸውን ጥረቶች ሁሉ የሚያረጋግጡ ማስረጃዎቻቸውን አቅርበዋል። ዲሞክራቷ የምክር ቤት አባል ስቴሲ ፕላስኬት እንዲህ ብለዋል። The violence was not just foreseeable to President Trump. ለፕሬዝዳንት ትራምፕ የአመጹ ውጤት ጨርሶ የማይታያቸው ሆኖ አይደለም። እሱ ምንም አያጠራጥርም። የአመጹ ጥቃት እንዲፈጸም እሳቸው ሆነ ብለው የገፋፉት ነገር ነው። የፕሬዝደንቱ ጠበቆች መከላከያቸውን የፊታችን አርብ ያሰማሉ። ትራምፕ የንግግር ነፃነታቸውን ተጠቅመው ሐሳባቸውን ገለጹ እንጂ ለአመፁ ተጠያቂ አይደሉም በማለት ይከራከራሉ። ምንም እንኳ ተቺዎች የትራምፕ ጠበቆች የክርክራቸውን ጭብጥ በአግባቡ ለማቅረብ ተቸግረዋል ቢሉም ትራምፕ ላይ የጥፋተኝነት ውሳኔ ይሰጣል የሚል እምነት የላቸውም። ምክንያቱም በውሳኔው ላይ ቢያንስ 17 የሪፐብሊካን አባላት ከዲሞክራቶቹ ጋር መተባበር አለባቸው። ከብሩኪንግ ተቋም ጃን ሁዳክ እንዲህ ይላሉ። ራሳቸውን ለቀድሞው ፕሬዚደንት ተገዥ አድርገዋል። የራሳቸው የወደፊቱ የፖለቲካ ዕጣ ለምክር ቤቱ ምርጫ በሚወጡ በእሳቸው ደጋፊዎች ቁጥጥር ስር እንደሆነም ያምናሉ። በተለይም የሪፐብሊካን ክፍለ ግዛቶች በሆኑ አካባቢዎች ያሉት ይሄ ስጋት አለባቸው። ስለዚህ በተወካዮች ምክር ቤት የሚቀርበው ማስረጃ የቱን የሚያክል እንኳ ቢሆን አብዛኞቹ ሪፐብሊካኖች ማስረጃዎቹን ችላ በማለት የቀድሞውን ፕሬዚደንት በነጻ ያሰናብታሉ። ትራምፕ ከአሁን በኋላ ተመልሰው ለፌዴራል ስልጣን የመወዳደር እድላቸው አጠያያቂ ቢሆንም ክሱን የመሰረቱት የምክር ቤት አባላት የክስ ጭብጣቸውን ለማሰማት በዛሬው ዕለት የስምንት ሰዓታት ጊዜ አላቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። ዮናታንን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በትግራይ ክልል የሚገኙ የጤና ተቋማት በፍጥነት ለአገልግሎት መዘጋጀት አለባቸው ሲሉ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዚዳንት ፍራንቺስኮ ሮካ ተናግረዋል። አሁን በትግራይ ያለው ሰብአዊ ሁኔታ ከጦርነቱ በፊት አንስቶ የነበሩ ችግሮች ድንብር መሆኑን የተናገሩት ደግሞ የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አቶ አበራ ቶላ ናቸው። ሁለቱም የሰጡትን መግለጫ የተከታተለው ድር ፍሬው ተከታዩን ዘገባ ልኳል። የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቼስኮ ሮካ እና የኢትዮጵያው ብሔራዊ ማህበር ፕሬዝዳንት አቶ አበራቶላ መግለጫውን የሰጡት በትግራይ ክልል ያደረጉትን ጉብኝት ተከትሎ ነው። ትናንት ማምሻውን በተሰጠው መግለጫ ቀይ መስቀል በትግራይ የሚያደርገው እንቅስቃሴና የሰብዓዊ ድጋፉ ያለበት ደረጃ ተዳሷል። የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት ፍራንቼስኮ ሮካ እንዳሉት በተለይ የጤና አገልግሎቶች እንደገና መቀጠል እጅግ አንገብጋቢ ነው። የጤና ተቋማትን በተቻለ ፍጥነት ለአገልግሎት ክፍት ማድረግ አለብን። በአሳዛኝ ሁኔታ በርካታ የጤና ተቋማት በመዘረፋቸው ምክንያት ክትባት ቆሟል። ክትባቶቹን የሚያቆየው መሳሪያም ተሰብሯል። እንደገና እንደ አዲስ መጀመር ይኖርብናል። የኤች አይቪ እና የቲቪ ፕሮግራሞችም ቆመዋል። ተፈናቃዮች የተጠለሉባቸው አካባቢዎች ካለው ጥሩ ያልሆነ የንጽህና ሁኔታ አንጻር ኮሌራና ሌሎች በሽታዎች ሊከሰቱ የመቻላቸው ስጋትም አለ እና በመጠለያዎች ላሉ ተፈናቃዮችና በዚያ ላለውም ማህበረሰብ ጥበቃ የማድረጉን ሂደት ማፋጠን አጣዳፊ ተግባር ነው። ምክንያቱም ይሄ ተቀባይነት ያለው ሁኔታ አይደለም። የተፈናቃዮቹን ብቻ ሳይሆን በዚያ የሚኖረውን ማህበረሰብ ሕይወትም አደጋ ላይ ይጥላል ነው ያሉት። በትግራይ ጉብኝታቸው ወቅት የተመለከቱትን ሁኔታ በተመለከተ ኢትዮጵያ መሪዎች ጋር ገንቢ ውይይት ማካሄዳቸውንም ነው የዓለም አቀፉ ማህበር ፕሬዚዳንት ያስረዱት። እና እኛ ለእነዚህ ቦታዎች የንጽህና መጠበቂያ ድጋፎችን ማድረሱን እያፋጠንን ነው። የሚያሳስብ ነገር ግን አለ ምክንያቱም በጥቂት ቀናት ትምህርት ቤቶችን የመክፈት እቅድ አለ። በርካታ ተፈናቃዮች የተጠለሉት ደግሞ በትምህርት ቤቶች ነው እና አሁን ጥያቄው ወዴት ይዛወራሉ የሚለው ነው። ስለዚህ በውይይት ምላሽ ልናገኝላቸው የሚገባ ጥያቄዎች አሉ። ከክብርት የሪፐብሊኩ ፕሬዝዳንት ጋር የመገናኘት እድል ነበረኝ። የሚያሳስቡኝን ነገሮች አካፍያለሁ። እሳቸውም በሙሉ ይጋሩታል። ያ አዎንታዊ የሆነ ውይይት ሆኖ አግኝቸዋለሁ። ከጠቅላይ ሚኒስትሩ ጋር የመገናኘትና የሚያሳስቡንን ጉዳዮች የማካፈል እንደዚሁም ድጋፍ የሚያስፈልጋቸው ኃላፊነታቸውን ለመርዳት ያለንን ቁርጠኝነት የመግለጽ እድልም ነበረኝና ያሉት ጋዜጣዊ መግለጫው በተለይ በቀይ መስቀል በኩል የተደረጉ ድጋፎችና የሰብአዊ እርዳታ ጥረቶች የተብራሩበት ነው። ማህበሩ እስካሁን በትግራይ 340 ሺህ ሰዎችን መድረስ መቻሉ ተጠቅሷል። ይህ ደግሞ በውሃና በምግብ አቅርቦት፣ በመጀመሪያ ደረጃ የህክምና እርዳታ፣ ምግብ ነክ ባልሆኑ እቃዎችና ቤተሰብን በማገናኘት የተደረገውን ድጋፍ እንደሚያጠቃልል ነው የተብራራው። ለዚህም 900 ሺህ ዶላር ወጪ መደረጉ ተመልክቷል። የኢትዮጵያ ቀይ መስቀል ማህበር የትግራይ ጦርነት ከመጀመሩ በፊትም እስከታች በወረዱ መዋቅሮቹ አማካኝነት በአካባቢው ሲንቀሳቀስ መቆየቱን ፕሬዝዳንቱ አቶ አበራቶላ ለጋዜጠኞች አብራርተዋል። በትግራይ ያለው ሰብዓዊ ችግር ከጦርነቱ በፊት አንስቶ የነበሩ ሁኔታዎች ድምር መሆኑንም ነው የገለጹት። መጀመሪያ እንደ ኢትዮጵያ ቀይ መስቀል ስንታገለው የነበረው ክረምቱ ላይ ያው የዝናቡ እንደምታስታውሱት ከባድ ስለነበረ የተለያዩ አካባቢዎች ላይ ፍለድ ነበሩብን ጎርፍ ብዙ ሀውስሆልዶችን አፌክት አደረገብን። በይበልጥም በደቡቡ በኩል ከፍለዱ በኋላ ያቺው እህል ደግሞ በቀለች ስንል እንደገና አንበጣ መጣና አንበጣ ደግሞ አበላሸብን። ያው አይሆፕ በተለያየ ሶርስ የሀርቨስት ሎሱ ምን ያህል እንደሆነ በእኛም በዲፒፒሲም የወጣ መረጃ ነበረ። በሚሊዮኖች የሚቆጠሩ ኩንታል እህል ነው ያጣ ነው አንበጣው የበላውን ከበላ በኋላ ያው እህል ሳይሰበሰብ ደግሞ ግጭቱ መጣ ማለት ነው። ገበሬው ያለበትን ሁኔታ ላስረዳችሁ ብዬ ነው። ክራይሲሱ ምን ያህል ዲፕ እንደሆነ እንድትረዱት ብዬ ነው። በተለይም ከተለያዩ የትግራይ አካባቢዎች ተፈናቅለው በመቀሌ የሚገኙ ዜጎችን ሁኔታ ለአሜሪካ ድምፅ ያብራሩት አቶ አበራ ቅድሚያ የሚሰጣቸውን አቅርቦቶችም ጠቅሰዋል። ሰው ወይም ጣዳፊ ምግብ እርዳታ ይፈልጋል። በሁለተኛነት ደግሞ መድኃኒት ይፈልጋል። እነዚህ መድኃኒቶች ደግሞ ብዙ የሚያስቸግሩ መድኃኒቶች አይደሉም። በእውነት አንቲባዮቲክ ነው የሚፈልገው፣ እንደዚህ እንደ ኢንሱሊን ያሉ መድኃኒቶች ነው የሚፈልገው። ትንሽ የጠፉ መድኃኒቶች፣ ዘረፉ መድኃኒቶች ስላሉ እነሱ መተካት ነው የሚፈልገው። እነሱም እንግዲህ በችግሩ ወቅት ያለችዋን ከቀይ መስቀል እየወጣች ነው ስትሰጥና በተቻለ መጠን ነፍስ ማዳን የተቻለው ይበልጥም እርጉዝ ሴቶች ሲወልዱ የሚያስፈልጉ ይሄ ግሉኮስ አለ ምን አለ ያኔ በነበሩት ሆስፒታሎች ሲሰጥ የነበረው የቀይ መስቀል መድኃኒት ነው። በመድኃኒቱ ብቻ ሳይሆን የጤና ባለሙያዎችም አሁን በነዚህ በተፈናቀሉ አካባቢዎች ለምሳሌ መቀሌም ከተማ የመቀሌም ከተማ ብቻ እንኳን ብትወስድ ወደ ሀያ ቦታ ነው ያለው። እነዚህ በየትምህርት ቤቱ የተጠለሉት ማለት ነው። በጦርነቱ ምክንያት ከተለያዩ የትግራይ አካባቢዎች ያስፈናቀሉ ሰዎች ተፈናቅለው ወደዚህ የገቡ ወደ መቀሌ ከተማ ብቻ የመጡ እና ከሁለት መቶ ሺህ አካባቢ በላይ ናቸው። የሽሬ ደግሞ ከዛ ይበልጣል። አሁን እዚህ ቦታ ላይ መድኃኒቱን እንኳን ብናገኝ የጤና ባለሙያ ደግሞ ያስፈልገናል። የጤና ባለሙያ ይህን የተከታተለ ጤና ባለሙያ ብቻ አይደለም ታኒተሪ ይሄ የጽዳት ለምሳሌ ሽንት ቤቶች የጽዳት ሳሙናዎች ያስፈልጋሉ። በትግራይ ክልል የአስቸኳይ ጊዜ ድጋፍ የሚያስፈልጋቸውን ሰዎች ቁጥር በተመለከተ በኢትዮጵያ ፌዴራል መንግስትና በአንዳንድ አካላት የሚጠቀሱ ቁጥሮች የተለያዩ ሆነው ይታያል። ይህንኑ በተመለከተ የተጠየቁት የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አቶ አበራ ቶላ ዋነኛው ጉዳይ ቁጥሩ አለመሆኑን ገልጸዋል። ቁጥሩ ሊቀንስ ወይም ሊጨምር የሚችል መሆኑንና መተኮር ያለበት ምን ያህሉን መድረስ ቻልን በሚለው ላይ እንደሆነ ነው ያብራሩት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት በመሰረተ ልማት አውታሮች ላይ በደረሰው ውድመትና በአገልግሎቶች መስተጓጎል ወደ ሶስት ቢሊየን ብር የሚገመት ጉዳት መከተሉን የኢትዮጵያ መንግስት አስታወቀ። ጉዳት ደርሶባቸዋል ከተባሉ ተቋማት ጋር በመቀናጀት ምርመራ ማካሄዱን የገለጸው የኢትዮጵያ ፌዴራል ፖሊስ ኮሚሽን ያልተጠናቀቁ የጉዳይ ምርመራ ስራዎች እንዳሉም አመልክቷል። ሙክታር ጀማል ስርስር ዘገባውን ያሰማናል። ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ነዳጅ አቅራቢዎች ድርጅት፣ የኢትዮጵያ አየር መንገድና ኤርፖርቶች ድርጅት፣ የኢትዮጵያ ንግድ ባንክ የጉዳቱ ተጋላጭ በሆኑ የመሰረተ ልማት አውታሮች ዝርዝር ላይ ሰፍረዋል። ተቋማቱ ላይ በቀጥታ ከደረሰው ጉዳት በተጨማሪ አገልግሎታቸው በጦርነቱ ምክንያት በመቋረጡ ለደረሰው ኪሳራ ፌዴራል ፖሊስ ህወሓትን ተጠያቂ አድርጓል። በኢትዮ ቴሌኮም መሠረተ ልማት ላይ የደረሰ ጉዳትን ተከትሎ ተቋሙ ማስገባት ይችል የነበረ ከ1.3 ቢሊዮን ብር በላይ መታጣቱን የኢትዮጵያ ኤሌክትሪክ ኃይል መሠረተ ልማት ላይ በደረሰ ጉዳት ከ329 ሚሊዮን ብር በላይ ኪሳራ መድረሱን ከኢትዮጵያ የነዳጅ አቅራቢ ድርጅት መቀሌ ዲፖ ተዘረፈ በተባለ ከ14 ሚሊዮን በላይ ሊትር ነዳጅ ከ258 ሚሊየን ብር በላይ መታጣቱን የፌዴራል ፖሊስ ገልጿል። በባህር ዳርና እና በጎንደር አውሮፕላን ጣቢያ ላይ በተፈጸመው የሮኬት ድብደባ ምክንያት በመሰረተ ልማት ላይ ከሶስት ሚሊየን ብር በላይ እንዲሁም የባህር ዳር፣ የጎንደር፣ አክሱም፣ መቀሌ፣ ሁመራ፣ ደሴ፣ ላሊበላ፣ ሰመራና ሽሬ በረራዎች በመስተጓጎላቸው ከ147 ሚሊየን ብር በላይ ገቢ መታጣቱን በምርመራ መረጋገጡን የፌዴራል ፖሊስ ኮሚሽን ኮሚኒኬሽን ዳይሬክተር አቶ ጀይላን አብዲ ገልጸዋል። በምርመራ ቡድኑ አቀሌ ድረስ ሄዶ የወንጀል ምርመራ ቡድን በመላክ እነዚህ ጉዳዮች ላይ እንዲጣሩ በማድረግ እያንዳንዱ ተቋማትም የራሳቸውን የደረሰባቸውን ጉዳት በራሳቸው ባለሙያ እንዲያጣሩና እንዲቀርቡ የተደረገበት ሁኔታ ነው ያለው። ስለዚህ ከዚህ አንጻር ለምሳሌ በመተጋገዝ ማለት ነው የእኛም የምርመራ ባለሙያዎች ያሉበት ኤክስፐርቶች ያሉበት በዚህ ሁኔታ ነው የተጣራ ጉዳይ ነው ይሄ። በመስረጃ በግልጽ ማስረጃ የተደገፈ ማስረጃዎች ናቸው ማለት ነው። በአጠቃላይ የህወሓት ጁንታ ቡድን በፈጸመው የሀገር ክደት ወንጀል መሰረተ ልማቶች ላይ ባደረሰው ጥቃትና ድርጅቶቹ ማግኘት የሚገባቸውን አገልግሎት በማሳጣትም በአጠቃላይ የደረሰው ኪሳራ ሁለት ቢሊዮን ዘጠኝ መቶ አርባ ዘጠኝ ሚሊዮን አንድ መቶ ሰባ ሰባት ሺ ሁለት መቶ ሀያ ብር በላይ ተቋማቱ እንዲያጡ ማድረጉን የፍድሪ ፌዴራል ፖሊስ ኮሚሽን አስታውቋል። በሁለት ከፍለን የምናይ ከሆነ አንደኛው በቀጥታ በመሰረተ ልማት ላይ ደረሰ የተባለው ጥቃት ነው። ሌላኛው ደግሞ አገልግሎት ቢሰጡ ሊያገኙ የሚችሉትን ያጡትን የገንዘብ መጠን የተተመነ ነው። እስካሁን ሲባል የነበረው በአካባቢው የሚኖሩ ሰዎችም መንግስት ነው ማብራት የቆረጠብን፣ መንግስት ነው ስልክ ያቋረጠብን። እንደዚያውም ደግሞ የአየር መንገድም ቢሆን ከአዲስ አበባ የሚላከ አውሮፕላን በመንግስት እጅ ያለ ነው። እንዴት ነው እነዚህ የገንዘብ ኪሳራዎች በሌሎች የመሰረተ ልማት ውድመት ላይ ተጨምረው ይህ ቡድን ያደረሰው ውድመት ነው ሊባል የተቻለው? በአካባቢ ሰላም እንዳይኖር፣ የሕግ በላይነት እንዳይኖር ሰሜን እዝ የሀገር መከላከያ እና ፌዴራል ፖሊስ ኮሚሽን በመሰረተ ልማት ጥበቃ ላይ ያሉ አባላት ላይ ጥቃት እየፈጸመ እያለ በአካባቢው በአየርም ሆነ በትራንስፖርት እንዴት አድርጎ ይሄንን ችግር የፈጠረው ማን ነው? መንግስት ነው የፈጠረው ይህን ችግር? መንግስት አይደለም። ራሱ የህወሓት ጁንታ ቡድን የፈጠረው ችግር ነው የተቋረጠው ትራንስፖርት። ሁለተኛ ኔትወርክም ቢሆን በመንግስት አይደለም የተቋረጠ እነሱ ናቸው መሰረተ ልማቶችን በሙሉ ቆራርጠው ሽቦ ሳይቀር ስቴሽኖችን ሳይቀር እያወደሙ አናማጣ አላማጣ አካባቢ ራያ አላማጣ እና ራያ አገቡ አካባቢ ያሉ የፌዴራል ፖሊሶች ላይ ጥቃት ፈጽመው እዛ አካባቢ ያሉትን ትራንስፎርመሮች ከጥቅም ውጪ ያደረጉት እራሳቸው ናቸው። ስታሰብ ማብራት ከሌለ እንዴት ኔትወርክ ይኖራል? ሁለቱ የተያዙ ናቸው። ለጥፋቱ ህወሓትን ተጠያቂ ያደረጉት አቶ ጄይላን በተጨማሪም በኢትዮጵያ ንግድ ባንክ መቀሌ ቅርንጫፍ የደደቢት ማይክሮፋይናንስ ሰራተኞችን በመጠቀም በወቅቱ የክልሉ የንግድ ኢንዱስትሪ ከተማ ልማት ቢሮ ኃላፊ በነበሩት በዶክተር አብርሃም ተከስተ ትእዛዝ በአንድ ቀን ብቻ በህገወጥ መንገድ ስምንት መቶ ሚሊዮን ብር ወጪ ተደርጓል ብለዋል። በየቢሮ ያለውን ንብረት ሁሉ ሳይቀር የወደፈበት ሁኔታ ነው። ኮምፒውተር ራሱ በየቢሮ ያለው የሌለበት ሁኔታ ነው ያለ እኛ አሁን የደረስንበትን ገለጽ የእነዚህን ድርጅት ገና እነዚህ ሲደመሩበት ማአት ቢሊዮን ብር እንደጠፋ ወደፊት እንግዲህ ይሄ ሁሉ ተጣርቶ የሚቀርብ ይሆናል። አሁን የደረስንበትን ከስር ከስር ለሕዝቡ መረጃ እየሰጠን ከመሄድ አንጻር ወቅታዊና ትክክለኛ መረጃ ቶሎ ለሕዝብ ከማድረስ አንፃር ይህንን አጠናቅረን ለአሁኑ ይህንን አቅርበናል። ወደፊትም በዚሁ መሰረት ፖሊስ የደረሰባቸውን የምርመራ ውጤቶች ለሕዝብ እያሳወቀ የሚሄድ ይሆናል። በትናንትናው ዕለት የዓለም አቀፍ የቀይ መስቀልና ቀይ ጨረቃ በሰጠው መግለጫ በትግራይ ክልል መሰረተ ልማቶች በተለይ የጤና መሰረተ ልማቶች በብዛት መዘረፋቸውን አንስቷል። ከዚህ ቀደም ፋብሪካዎችንም ጨምሮ ሌሎች ዝርፊያ እና ንብረት መጫን ላይ በክልሉ የሚገኙ የኤርትራ ወታደሮችም ተሳትፈዋል የሚሉ የተለያዩ የዓለም አቀፍ መንግስታትም ድርጅቶችም የሚገልጹት ነበረ። ይህም በተመለከተ የኢትዮጵያ መንግስት የሚያውቀው ምን አለ? አሁን እኛ ስለ ምርመራ ውጤት ነው የገለጽ ነው እንጂ እነዚህ በሚመለከተው አካል ወደፊት በኮማንድ ፖስቱ ይሁን በሌሎች ሀገሪቷን በሚመሩ የበላይ አመራሮች የሚገለጽበት ሁኔታ ሊኖር ይችላል። ስለዚህ አሁን እኛ የምርመራውን ውጤት ብቻ የደረስንበትን ለመግለጽ ነው። በህገ ወጥ መንገድ ወጪ የተደረገ ገንዘብ የት እንደደረሰ እንደማይታወቅ የፌዴራል ፖሊስ ኮሚኒኬሽን ዳይሬክተሩ አቶ ጄይላን አብዲ ገልጸዋል። በትግራይ ክልል የተደረገውን ጦርነት ተከትሎ ተፈጠሩ ባሉ ሂደቶች ላይ መግለጫ ያወጣው ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች ጦርነቱ በተደረገበት ወቅት የፌዴራል መንግስቱ ኃይል ወደ ትግራይ ከተሞች ሲተኩስ የነበረው ከባድ መሳሪያዎች በሰዎች ላይና ና በንብረት ላይ ውድመት አድርሷል ብሏል። በዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይት ዎች የአፍሪካ ቀንድ ዳይሬክተር ላቲሻ በድር እንደገለጹት የከባድ መሳሪያዎቹ ተኩስና ጥቃት በትግራይ ውስጥ የዜጎችን ሕይወት ክፉኛ መጉዳታቸውንና በሺዎች የሚቆጠሩ እንዲፈናቀሉ ምክንያት ሆኗል ብለዋል። በትግራይ ክልል የደረሰውን ጉዳት በገለልተኛ አካል እንዲጣራ ዓለም አቀፍ ድርጅቶችና የተለያዩ መንግስታት በተደጋጋሚ ቢጠይቁም የኢትዮጵያ መንግስት ፈቃደኛ አለመሆኑን መግለጹ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሪፖርት አርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የድሬዳዋ አስተዳደር በህገ መንግስቱ መሰረት ክልሎችና የፌዴራል መንግስት የሚያካሂዱት የገቢ ክፍፍል ለድሬዳዋም ተግባራዊ እንዲሆን መጠየቁንና በዚህም ተስፋ ሰጪ ምላሽ እያገኙ መሆኑን የአስተዳደሩ ፋይናንስና ኢኮኖሚ ልማት ቢሮ አስታወቀ። የቢሮው ኃላፊ አቶ ሱልጣን አልዩ ከቪኦኤ ጋር በስልክ በነበራቸው ቆይታ እንደገለጹት የዚህ ተግባራዊነት ድሬዳዋ በአመታዊ በጀቷ ላይ ትርጉም ያለው ጭማሪ እንድታገኝ ያስችል ላታል ብለዋል። ድሬዳዋና አዲስ አበባ አስተዳደር ክልል ሳይሆኑ የከተማ አስተዳደር ናቸው በሚል የዚህ ገቢ ክፍፍል ተጠቃሚ አይደሉም። አዲስ ቸኮል ተጨማሪ አለው። የፌዴራል ገቢዎች ሚኒስቴር በ2013 ግማሽ ዓመት ከንግድ ትርፍና ቀጥታ ካልሆኑ ታክሶች ከሰበሰበው ገንዘብ 12 ቢሊዮን ብር ገደማ ለክልሎች ማከፋፈሉም ባለፈው ሳምንት አስታውቆ ነበር። በዚህም ኦሮሚያ ክልል ከ4.5 ቢሊዮን ብር በላይ፣ አማራ ክልል ከ2.5 ቢሊዮን ብር በላይ፣ ደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከ1.8 ቢሊዮን ብር በላይ፣ ሶማሌ ክልል ከ1 ቢሊዮን ብር በላይ እና ሌሎች ክልሎች በመቶ ሚሊዮን የሚቆጠር ብር ከፌዴራል መንግስቱ ደርሷቸዋል። ይህ በህገ መንግስቱ መሰረት የፌዴራል መንግስት በክልሎች ካሉ ኃላፊነቱ የተወሰኑ የግል ተቋማት ላይ ከሚሰበሰበው ገቢ የተወሰነውን ለክልሎች በሚያካፍልበት ቀመር ላይ ተመስርቶ የተተገበረ ነው። መነሻውም ፌዴራል መንግስቱ ገቢ የሚሰበስብባቸው በክልል ያሉ ተቋማት ግብአት የሚያገኙትና መሰረተ ልማት የሚጠቀሙት ከክልሎች ስለሆነ፣ እንዲሁም የክልሎችን የመልማት አቅም ለመደገፍ በሚል እንደሆነ የድሬዳዋ አስተዳደር ፋይናንስና ኢኮኖሚ ልማት ቢሮ ኃላፊ አቶ ሱልጣን አሊ ይገልጻሉ። አቶ ሱልጣን ድሬዳዋና አዲስ አበባ ከዚህ ተጠቃሚነት ስለተገለሉበት መንስኤና በእርሳቸው እይታ ይህ ስህተት የሆነበትን አመት እስረዳሉ። በኢትዮጵያ ህገ መንግስት መሰረት ክልሎች የሚለውን ትርጉም የሚያገኙት ዘጠኙ ክልሎች ናቸው። አሁን ሲዳማ ክልል ሲጨመር አስር ይሁን እንጂ ድሬዳ መስተዳደር እና የአዲስ አበባ መስተዳደርን በክልልነት አይጠቅስም። ነገር ግን በፕሪንሲፕል ደረጃ ካየነው፣ ይሄ የጋራ ገቢ ክፍፍሉ ከሪሶርስ አንጻር፣ ከግብአት አንጻር፣ ከሌሎች ከሌሎች ሶሺዮ ኢኮኖሚክ እንቅስቃሴዎች አንጻር የታለመና የሚሰራ ከመሆኑ ጋር ተያይዞ ማግኘት ቢገባውም ሁለቱ መስተዳድሮች ነገር ግን ክልል የሚለውን ትርጉም ውስጥ የላቸውም በሚል የጋራ ገቢ ክፍፍሉ እስካሁን ድረስ የድሬዳዋ አስተዳደር እያገኘ አይደለም። በአንጻሩ የጋራ ገቢው ላይ እንደዚህ አይነት ክልከላዎች ሲኖሩ የፌዴራል መንግስት ለክልሎች የበጀት ድጎማ ያደርጋል፣ የሚል ደግሞ ሌላ የበጀት ድጎማዎች አሉ። ይሄንን ድሬዳዋ ታገኘዋለች የበጀት ድጎማ ሲሆን ክልል ትሆናለች፣ የጋራ ገቢ ክፍፍል ሲሆን ክልል አደለሽም ነው ሲባል የነበረውና ይህንን እንግዲህ እንዳስተዳደር ከፍተኛ ትኩረት እዚህ ላይ በማድረግ ከፌዴራል መንግስት ጋር እየተነጋገር ነው የምንገኘው። የገቢ ክፍፍሉ መነሻ ሀሳብ ግብአት አቅራቢና ኢንቨስትመንት አስተናጋጅ ክልሎች ተጠቃሚ እንዲሆኑ ስለሆነ ክልል ወይ ከተማ አስተዳደር የሚለው አደረጃጀት እንደ መስፈርት መታየት የለበትም ባይ ናቸው አቶ ሱልጣን። ከዚህ በፊት ድሬዳዋና አዲስ አበባ የሚመለከታቸውን ተብሎ ተወስኖ የነበረው ውሳኔ በመከለስ የፌዴሬሽን ምክር ቤት በቅርቡ ዳግም ማየት መጀመሩ የደረሰ መረጃ የሚያመለክት ሲሆን በዚህም በጥሩ የመግባባት መንፈስ ጉዳዩ እየታዩ መሆኑን ነው አቶ ሱልጣን የሚናገሩት። በቀጣይ ጉዳይ ደግሞ የሚመለከተው የፌዴሬሽን ምክር ቤቱ ነው ከፌዴሬሽን ምክር ቤት ጋር በተደጋጋሚ ውይይቶች፣ ምክክሮች እያደረግን ነው የሚገኘው። እዛም በምክር ቤቱ የሚገኘው ቃል በጣም በፖዘቲቭ መልኩ ነው ጉዳዩን ያየው። ከዚህ በፊት የጉዳይ ሄዶ ሄዶ ህገ መንግስት ተርጓሚ ጉባኤ ጋር እንዲሄድ እና ትርጉም እንዲሰጠው ተብሎ ታይቶ ነበር። እሱም ህገ መንግስት ትርጉም አያስፈልገውም አስተዳደራዊ ውሳኔ ነው የሚያስፈልገው በሚል ለፌዴሬሽን ምክር ቤቱ የመለሰበት አግባብ ነው ያለው። ይህንን እንግዲህ መስተዳደራችን ከፌዴሬሽን ምክር ቤቱ ጋር ተነጋግሮ እየተግባባንበት ከተለያዩ ጉዳዩ የሚመለከታቸው የፌዴሬሽን ምክር ቤቱ ቋሚ ኮሚቴዎችም ጋር የተነጋገርንበት እነሱም ጉዳዩን እየተቀበሉበት እና ቀድሞውኑም ባልተገባ መልኩ በሸፍጥ እና ለመስተዳድሩ ትኩረት ካለመስጠት ጋር ተያይዞ የተደረገ ነገር ስለሆነ ይገባቸዋል የሚል በቃል ማረጋገጫ የተሰጠንበት እና ነገር ግን ምክር ቤቱ ተሰብስቦ ማየት እንደሚገባው የተግባባንበት ሁኔታ ነው ያለው። በአሁኑ ሰዓት የክልል ርዕሳነ መስተዳድሮች አባል የሆኑበት የፌዴሬሽን ምክር ቤት ቋሚ ኮሚቴ ጉዳዩን አይቶ ውሳኔ እንደሚያስተላልፍ ያገኘነው መረጃ ያመለክታል። ከዚህ ባሻገር ቀድሞ በድሬዳዋ አስተዳደር ስር የነበሩና ያላግባብ ተጠሪነታቸው ለፌዴራል መንግስቱ እንዲሆኑ የተደረጉ ተቋማት መኖራቸውም የድሬዳዋን በጀት የጎዳ ተጨማሪ ችግር እንደሆነ ነው አቶ ሱልጣን የሚናገሩት። የማዘጋጃ ቤት ገቢ አይነት እንድምታ ያላቸው ተቋማት ከድሬዳዋ ተዘርፈው ወደ ፌዴራል የሄዱበት ሁኔታዎች ጭምር ነው ያሉት። ለምሳሌ የመንገድ ትራንስፖርት፣ የውልና ማስረጃ፣ እነኚህ ተቋማት የማዘጋጃ ቤት ገቢ ናቸው። ነገር ግን ይሄ ተጠሪነቱም ለፌዴራል ነው። ይህን እንግዲህ በአዘራጀት ምላሽ እንሰጣለን ተብሎ እንደ አስተዳደር እየተገደበት ያለ ሁኔታን ያለው ከቻርተሩ ጋር ቀጥታ ግንኙነት ያለው ስለሆነ ማለት ነው። ድሬዳዋ ውሳኔው ተከልሶ እንደ ሌሎች ክልሎች የገቢ ክፍፍሉ ተጠቃሚ መሆን ከቻለች የከተማ አስተዳደሩ ዓመታዊ በጀት ትርጉም ባለው ሁኔታ ሊጨምር እንደሚችል በፋይናንስና ኢኮኖሚ ልማት ቢሮ ስር ያሉ ስማቸው መግለጽ ያልፈለጉ ባለሙያ ለቪኦኤ ገልጸዋል። ይህም በስራ አጥነትና በመሰረተ ልማት ውስንነት እየተቸገረች ላለችው ድሬዳዋ ብዙ ነገር እንደሆነ ነው አቶ ሱልጣን የሚናገሩት። አዎ የጋራ ገቢ ክፍፍሉ ተግባራዊ ቢሆን ለድሬዳዋ ልማት፣ ለድሬዳዋ እድገት፣ ለድሬዳዋ ሁለንተናዊ ብልጽግና በጣም ከፍተኛ የሆነ ትርጉም ነው ያለው። ድሬዳዋ በጣም ዘመናዊ ከተማ በኢንዱስትሪ ፈርቀዳጅ የሆነች ህብረተሰቧ፣ ከኢንዱስትሪ አንጻር በጣም ከፍተኛ የሆነ ልምድ ያለው ከተማ ነች። ከተማዋ ደግሞ የተመቸች ሁሉም መሰረተ ልማቶች የተሟሉ ብላት ከተማ ከመሆኗ ጋር ተያይዞ የድሬዳዋን እድገት በከፍተኛ ደረጃ ያፋጥናል። ድሬዳዋን ተወዳዳሪ ያደርጋታል። ወደ ምንመኛት ደረጃ ከፍ ሊያደርጋት የሚችል ጉዞ ሊያስጀምራት የሚችል የበጀት ግባት ይሆናታል ተብሎ ይታመናል። አንዳንድ መረጃዎች እንደሚያመለክቱት በስራ አጥነት መጠን ድሬዳዋ ከሌሎች ክልሎችና የከተማ አስተዳደሮች ቀዳሚ ስትሆን አዳዲስ መሰረተ ልማቶችን በመገንባት ረገድም ካቻ ከተሞች አንጻር ውስን እንቅስቃሴ እንደምታደርግ ነው ያገኘነው መረጃ የሚያመለክተው። ለዚህም በመጀመሪያው የእድገትና ትራንስፎርሜሽን እቅድ ወቅት በአምስት አመት ውስጥ በድሬዳዋ የተሰራው የአስፋልት መንገድ መጠን ከአስር ኪሎ ሜትር በታች መሆኑን የመረጃ ምንጫችን በአስረጅነት ያቀርባሉ። ይህ ከመደበኛ በጀት ተርፎ ለካፒታል ፕሮጀክቶች ማስፈጸሚያ የሚሆን በጀት ውስንነት የወለደው እንደሆነ ነው የፋይናንስ ባለሙያ የሚገልጹት። ያሏት የመንግስት ሰራተኞች ቁጥርም ከሌሎች ከተማ የሚበዛባቸው የአዲስ አበባ አስተዳደርና ሀረሪ ክልል አንጻር ሲታይ ዝቅተኛ መሆኑም ከበጀት አቅም ውስንነት ጋር ሊያያዝ እንደሚችል እኚሁ ባለሙያ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ለዘገባው እናመሰግናለን ወደ ተከታዩ ዘገባ ስናልፍ ደግሞ ዩጋንዳ ውስጥ ባለፈው ወር ከተካሄደው ምርጫ በፊት በጸጥታ ኃይሎች የታሰሩ የተቃዋሚዎች ደጋፊዎች የገቡበት ባለመታወቁ ቤተሰቦቻቸው እየጮሁ መሆናቸው ታውቋል። አርባ አራት ሰዎች ካለፈው ህዳር ወር አንስቶ የገቡበት እንዳልታወቀ መንግስት ማረጋገጡንም አብዛኞቹም የብሔራዊ አንድነት ፓርቲ ሰዎች መሆናቸውን መንግስት እንዳረጋገጠ የአሜሪካ ድምጽ ዘጋቢ ሀሊማ አቱማኒ ከካምፓላ በላከችው ዘገባ ጠቅሳለች። አዳነች ፍሳሀየ ታቀርበዋለች። እንደ አውሮፓ አቆጣጠር ባለፈው ህዳር 23 የሜሪ ናሙያንጃ ባለቤት ኩኩዋጎ ማርቲን ቡጎሎቢ በተባለው የአሳ ገበያ በኡጋንዳ ወታደሮች ተያዙ። ከሁለት ሳምንታት በላይ ካለፈው በኋላ ታዲያ ናሙያንጃ በፖሊስ ጣቢያዎችና በሆስፒታሎች እየዞሩ ቢፈልጉም ባለቤታቸውን ለማግኘት እንዳልቻሉ ተናግረዋል። ልጆቹ በየለቱ ስለ አባታቸው ይጠይቃሉ። ምን እንደምላቸው አላውቅም። ሕጻን ልጅም አለኝ። ልጆቼ ሁሌም እየታመሙ ነው። እነሱን ለመንከባከብ የሚያስችል ገንዘብ የለኝም። እባካችሁን እርዱን። ባለቤቴን ካለበት አምጡልን። የፈጸመው ወንጀል ካለ ፍርድ ቤት ያቅርቡት። እኔ ግን የት እንደገባ አላውቅም። ማርቲን ከታሰሩ አንድ ሳምንት በኋላ የጸጥታ ኃይሎች ሁለት መካኒኮችን በገበያው አካባቢ እንዳሰሩ ቤተሰቦቻቸው ተናግረዋል። አንዱ የናኒዮንጋ ኤሮን ባለቤት ናሎሞሶ ቪንሰንት ናቸው። አሁንም የገቡበት እንዳልታወቀ ባለቤታቸው ገልጸዋል። በጣም እየተሰቃየን ነው፣ መንግስት ሊረዳን ይገባል። ባለቤቴ የፈጸመው ወንጀል የለም፣ ከተቃዋሚዎቹም ጋር አልነበረም። አንድ ብስክሌት በመጠገን ላይ እንዳለን ያገኙት ማርቲን በታሰሩበት ዕለት ኦኩሙ ቻለስ የተባሉ የሚገኙባቸው አስር ሰዎች መታፈሳቸው ተገልጿል። በግዴታ መኪና ውስጥ አስገብተው ከወሰዱን በኋላ አንዳንዶቹ ከመለቀቃቸው በፊት ሰቆቃ ተፈጽሞብናል ብለዋል። ማርቲንን የመሳሰሉት አንዳንዶቹ ሰዎች የታሰሩት ከተቃዋሚው የብሔራዊ አንድነት ፓርቲ ጋር ባላቸው ግንኙነት ምክንያት መሆኑን ከተለቀቁት መካከል አንዱ ቻርለስ ጠቁመዋል። ማርቲን የብሔራዊ አንድነት ፓርቲ አባል በመሆናቸው ነው የታሰሩት። የፓርቲው አባል ከሆኑት ካውንስለራችን ጋርም አይለያዩም ነበር። በጋራዡ የታሰሩት መካኒክ ቪንሰንትም ብሎግቢ አካባቢ የፓርቲው አስተባባሪ ናቸው። ሌላው ወጣት ታሳሪ አጋባ ሮናልድ ደግሞ ጠንካራ የተቃዋሚ ፓርቲ ደጋፊ ነው። አንድም የፓርቲው ስብሰባ አምልጦ ታቅ ኡጋንዳ የሀገር አስተዳደር ሚኒስትር ጄጄ ኦዶንግ የተጠለፈ የለም ሲሉ ከቆዩ በኋላ በአገር ደረጃ የገቡበት አልታወቀም የተባሉ የአርባ አራት ሰዎች ስም ዝርዝር አውጥተዋል። የሀገሪቱ ፖሊስ ኃይል ምክትል ኃላፊ መጀር ጀነራል ፖል ሎኬች የወንጀል ምርመራና የስለላ ክፍል ኃላፊዎች የገቡበት አልታወቀም የተባሉት አርባ አራት ሰዎች ስም ዝርዝር እንዲያቀርቡላቸው መጠየቃቸውን አስታውቀዋል። የታሰሩት ሰዎች ለጸጥታ አደጋ ናቸው የሚባል ከሆነ ለፍርድ መቅረብ አለባቸው ማለታቸውንም ገልጸዋል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሐሪክ ዶት ቪኦኤ ኑስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሐሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አምሐሪክ ብላችሁ ደግሞ በትዊተር ተከተሉን ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አድማጮች፣ አሁን በኢሜል ወደ ተሰጡ አስተያየቶቻችሁ እናልፋለን። ጋሹ ይግዛው የተባሉ አስተያየት ሰጪ ሁሉም ሰው መለያየትና መነቃቀፉን ትቶ እንደዚህ ቢረዳዳ በያለንበት ችግራችን ይቀረፍ ነበር። ሀምራዊት ተስፋ እያደረገች ያለው ስራ ለሀገርና ለወገን እጅግ በጣም ጠቃሚ ነው። በግል አስተያየቴ የተማሩትን ትምህርት እንደዚህ ለበጎ ስራ የሚያውሉ ሰዎች ሊመሰገኑና እውቅና ሊሰጣቸው ይገባል እላለሁ። ምክንያቱም ብዙ ሰዎች ተማረን፣ ተመራመርን ይሉና ትምህርታቸውን ለበጎ ዓላማ ከመዋል ይልቅ ለጥፋት ያውሉታል። አንዳንዶች እንዲያውም እንዲህ ሲሉ ይቀልዳሉ፣ ያልተማሩ ምሁራን ወላጆቻችን ያቆዩትን አገር የተማሩ መሀይማን ሊያፈርሷት ይታገላሉ። አባባሉ ቀል የሚመስል ግን ደግሞ እውነታ ያለው አባባል ነው። ስለዚህ በሀምራዊት ምክር የተጠቀማችሁም ሆነ ሌሎች ለሀምራዊት እውቅና እንድታገኝ ጥረት አድርጎ ነገር ግን ትምህርት የመማር ፍላጎት ያለው በአሜሪካን ሀገር የሚኖር ኢትዮጵያውያን ብቻ ሳይሆን ፍላጎት ያላቸው በአገር ቤት የሚኖሩትም ስለሚያስፈልጋቸው ተሞክሮ ወደ አገር ቤት ቢሸጋገር ጥሩ ነው እላለሁ፣ ሲሉ አስተያየት ሰጥተዋል። አበራ ገብረየስ የተባሉ ሌላ አድማጭ ደግሞ ኢትዮጵያ ሀገራችን ብዙ ፕሬዚዳንቶች መርተዋታል። አብዛኞቹ የአምባሳደርን ሹመት ሲሸኙና ሲቀበሉ ነበር የሚስተዋለው። እርስዎ ግን ወሳኝ ቦታ በግንባር ተገኝተው የሚናገሩት ንግግርና የሚያስተላልፉት መልእክት በእጅጉ የሕዝቡን የልብ ትርታ የሚያዳምጥና መሳጭ ነው። እየሰሩ ያለው የዲፕሎማሲ ስራ በእጅጉ ይደነቃል። ለየትም ያደርጉታል። የመጀመሪያ ሴት ኢትዮጵያዊት ፕሬዝዳንት በመሆኑ ኮርተንበታል በማለት አስተያየት ሰጥተዋል። አድማጮች እናንተን በአስተያየት እንድትሳተፉ እንጋብዛችኋለን። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ለሁለተኛ አጋማሽ ቀዳሚ ወደ ሆነው ዝግጅት ልውሰዳችሁ። ኢትዮጵያ በ2013 ሚያዝያ ወር መጨረሻ ላይ 9 ሚሊዮን ጸረ ኮቪድ-19 ክትባት ወደ ሀገር ውስጥ ማስገባት እየሰራች መሆኑን አስታውቃለች። የኢትዮጵያ ጤና ሚኒስቴር ለአሜሪካ ድምፅ እንደገለጸው እስከ 2013 ዓ.ም መጨረሻ አጠቃላይ የኢትዮጵያ ሕዝብ 20 በመቶ የሚሆኑት ክትባቱን እንዲያገኙ እየተሰራ ነው ብለዋል። ከሁለት ወር በኋላ ወደ ሀገር ውስጥ የሚገባው የክትባት መጠን ትንሽ በመሆኑ ለሁሉም በአንዴ ስለማይዳር ለመድረስ ህብረተሰቡ ከምንጊዜውም በላይ ጥንቃቄ ማድረግ አለበት ሲልም የጤና ሚኒስቴር አሳስቧል። ፀሐይ ዳምጠው ተጨማሪ አላት። ኢትዮጵያ ከሁለት ወራት በኋላ በሚያዝያ ወር መጨረሻ ላይ የኮሮና ቫይረስ ክትባት ወደ ሀገር ማስገባት ትጀምራለች ሲል ጤና ሚኒስቴር አስታውቋል። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ የብዙዎች ህይወት የቫይረሱ ሰለባ ሆኗል። በሺዎች የሚቆጠሩ ሰዎች በቫይረሱ ተይዘው አገግሟል። አሁንም በርከት ያለ ቁጥር ያላቸው ሰዎች በቫይረሱ ተይዘው እንዳሉ የጤና ሚኒስቴር መረጃ ያመለክታል። በዓለም በሚሊዮን የሚቆጠር የሰዎችን ህይወት የቀጠፈው ኮሮና ቫይረስ መድኃኒት አልተገኘለትም። ይሁንና ክትባቱን ለመስጠት በርካታ የዓለም ሀገራት ከፍተኛ ጥረት በማድረግ ላይ ይገኛሉ። ኢትዮጵያ ለህዝቦቿ ይህንን ክትባት ለማቅረብ ዝግጅት ላይ ናት ስሉ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ለአሜሪካ ድምጽ ገልጿል። ባለፉት ሶስት ወራት ውስጥ የተለያዩ የቅድመ ዝግጅት ስራዎች እየተሰሩ ነው ያሉት በሀገር አቀፍ ደረጃ ግብረ ሀይል ተቋቁሞ ስራ ውስጥ ነው ያለው። በግብረ ሀይል ውስጥ ለምሳሌ ከአቅርቦት ጋር ተያይዞ ኮቪድ አስራዘጠኝ ክትባት ከውጭ ወደ ሀገር ውስጥ ለማስገባት ከገባም በኋላ ደግሞ በተገቢው በፓርለመንት መሰረት ለስርጭት ይህንን ስራ የሚሰራ ሀገራዊ ኮሚቴ ተቋቁሞ ስራ ውስጥ ነው ያለው። በሌላ መልኩ ደግሞ ይሄ ክትባት በጣም ጥንቃቄ እና ደረጃውን የጠበቀች ኳሊቲውን ጠብቆ መሰጠት አለበት። ይህንን የሚቆጣጠር ተቆጣጣሪ አካል ያስፈልጋል። ይሄም ተዋቅሮ ስራዎችን እየሰራ ነው ያለው በህብረተሰቡንም ጤና ባለሙያውን የሚመለከተውን በሙሉ ደግሞ በኮሚኒኬሽን በኩል ተገቢውን ግንዛቤና ተገቢውን መስራ መስራት እንዲቻል ይሄም በሀገር አቀፍ ደረጃም በተለያየ ደረጃ እየተዋቀረ እየሰራ ነው ያለው። እንግዲህ በዚህ መሰረት እስከ ሚያዚያ ወር መጨረሻ ድረስ ዘጠኝ ሚሊዮን ዶዝ የኮቪድ አስራዘጠኝ ክትባትን ወደ ሀገር ውስጥ ለማስገባት ቅድመ ዝግጅት አጠናቀናል። ከሁለት ወር በኋላ ወደ ኢትዮጵያ መግባት የሚጀምረው የኮቪድ አስራዘጠኝ ክትባት ተጋላጭነታቸው ጎላ ያለና አገልግሎት ሰጪ ለሆኑት የህብረተሰብ ክፍሎች ቅድሚያ እንደምሰጥ ተጠቁሟል። እንግዲህ የትኛውም ሀገር ቢሆን ለዚህ አጭር ጊዜ ውስጥ ሁሉንም የህብረተሰብ ክፍል ለማዳረስ ስለማይቻል አንደኛ ለዚህ ለኮቪድ አስራ ዘጠኝ ለቫይረስ ተጋላጭ የሆኑ የህብረሰብ ክፍሎችን የመለየት ስራ አንደኛ አገልግሎት የሚሰጡ አካላት ለራሳቸው ተጋላጭ ስለሆኑ፣ በዚህ በሽታ እንዳይያዙ የመከላከል ስራ ነው። ሌላው ደግሞ እነዚህ በጣም ተጋላጭ ስለሆኑ ለሌላው የህብረሰብ ክፍል ስርጭቱን ከማስፋፋት አንጻር ከፍተኛ ድርሻ ስላላቸው ይህንን ለመቀነስ ያለመ ሁለቱንም ያማከለ ስራ ነው እየሰራን ያለ ነው። በዚሁ መሰረት እንግዲህ ለምሳሌ የጤና ባለሙያዎች እና ሰራተኞች እዚህ አካባቢ የሚሰሩ የመጀመሪያ ተጋላጭ ናቸው። በሌላ መልኩ ደግሞ የተለያዩ ተጓዳኝ በሽታ ያለባቸው በእድሜ የገፉ ወገኖቻችንም በዚህ ተጋላጅ ስለሆኑ በቀላሉ ሊጠቁ ስለሚችሉ ካተቱበት ሁኔታ ተደርጓል። ተማሪዎች፣ የጸጥታ አካላት፣ እንዲሁም ሌሎች ጋዜጠኞች ጭምር የሚጋለጡ አካላት በሙሉ እየተለዩ ነው ያሉት በዚህ እንዲካተቱ ይደረጋል። ክትባቱ ወደ ሀገር ከገባም በተወሰነ ጊዜ ሕዝቡ ጋር እንዲደርስ ለማድረግ ቅድመ ሁኔታዎች ተቀምጠው እየተሰሩ ነው ያሉት ኃላፊው ክትባቱ በግዢና በእርዳታ የተገኘ መሆኑን ገልጿል። በታለመለት መሰረት የማሰራጨቱ የኮልድ ቼኑን ጠብቀን ኳሊቲውን ስታንዳርዱን በጠበቀ መልኩ ተከታቢው ጋር እስከሚደርስ ድረስ በዛ ሰንሰለት ውስጥ ማለፍ ስላለበት ይሄንን የሚቆጣጠር አካልን ስራውን እየሰራ ነው ያለው። ለጤና ባለሙያዎች እና ሰራተኞች የስልጠና እንዲያገኙ እና ዝግጁ እንዲሆኑ እየተሰራ ነው። አሁን ወደ ሀገር የሚገባው የቫይረሱ ክትባት መጠን አናሳ በመሆኑ ሁሉንም የሀገሪቱን ህዝብ ለማዳረስ ጊዜ ይጠይቃል ያሉት ዶክተር ተገኔ መዘናጋት እና ቸለተኝነት እየተባባሰ ነውና ህብረተሰቡ ቫይረሱን መከላከል ላይ ነቃ ማለት አለበት ሲሉ አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ መሰናዶ ስናልፍ ደግሞ ባህልና ማህበረሰብን እናገኛለን። በዛሬው ባህልና ማህበረሰብ የአንጋፋውን አርቲስት አሊ ቢራን የህይወት ታሪክ ስለሚዳስሰውና በሶስት ቋንቋ ስለተጻፈው መጽሐፍ ዝግጅት የሚዳስስ ዘገባ ይዘናል የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ታቀርበዋለች። በዘመን ተሻጋሪው የሙዚቃ ስራዎች ብዙዎች ዘንድ ተወዳጅነትን ያተረፈው ድምፃዊ አሊ ብራ የሕይወት ታሪክ የሚያትት መጽሐፍ በኦሮምኛ በአማርኛና በእንግሊዝኛ ተጽፎ ተመርቋል። ከመጽሐፍ ምረቃው በተጨማሪ አርቲስቱ በሙያው ለግማሽ ክፍለ ዘመን ላበረከተው አስተዋጽኦ እውቅና ተሰጥቷል። አሊ ብራ የህይወት ዘመኑን በሙዚቃ ስራ ያሳለፈው ድምፃዊ ነው፣ በህይወት እያለ መመዝገኑ ተገቢ ነው ሲሉ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ኑትማን አልይ ዶዶላ ገልጿል። የአርቲስት አሊ ብራ ታሪክ እንደዚህ በመጽሐፍ ተሰንዶ እንደዚህ መቀመጡ ለአጠቃላይ ለኢትዮጵያ ህዝብም ለሌላም በተለያየ ቋንቋ ስለተዘጋጀ ነው። በአማርኛ፣ በኦሮምኛ፣ በእንግሊዝኛም ስለተዘጋጀ ለሌላ አፍሪካም ጭምር ታሪክ የሚሆን ነው የሱ ታሪክ እና ች ብዙ ስራ ሰርቷል። ከዚህ በፊት ሀገር ሉዓላዊነት ማስጠበቅ ላይ ተሳትፏቸው ትልቅ ነበር። የማህበራዊ ህይወታችን ውስጥ ያለው የነሱ ተሳትፎና ና ያበረከቱት ነገር ብዙ ናቸው። ስለዚህ እንደዚህ እውቅና መስጠት በጣም አስፈላጊ ነው ይገባቸዋል። በተለይ ደራሲያን የተላላቅ ሰዎችን የህይወት ታሪክ ጽፈው ለቀጣዩ ትውልድ ማስተላለፍ አለባቸው ሲሉም መልእክት አስተላልፏል። መምህሩም ብዙም ጊዜ የኛ የሀገራችን ታዋቂ ሰዎች ታሪካቸው እንደዚህ ተጽፎ አይገኝም። ብዙ እውቀት ሊያስጨብጡን የሚችሉ ብዙ ልምዳቸውን ሊያካፍሉን የሚችሉ ሰዎች ሳይጻፍ ስለነሱ ታሪክ ምንም ሳይባል ታቸው ሲያልፍ እናያለን። ስለዚህ እንደዚህ አይነት ነገሮች ቢያንስ በዚህ ሁኔታ ተጽፎ ቢቀመጥ ለትውልዱ እነሱ ያለፉበትን እኛ እስከኛ ምን ይጠበቃል ብሎ ወጣት እንዲሰማው ለማድረግ ይረዳል። ስለዚህ በጣም ትልቅ ነገር ነው። ይሄ ሰው በህይወት እያለ ለህዝቡ ላበረከተው አስተዋጽኦ እውቅና መሰጠት መለመድ አለበት ያሉት ደግሞ የአፍራንቀሎ አባገዳ አብድረዛቅ አይመድ አሰን ናቸው። በዚች ሀገር ውስጥ ሰው ካለፈ በኋላ ነው ለሰው ልጅ የእከሌ ማንነት ብለው የሚያደርጉት እንጂ እንደዚህ ሲያደርጉለት ለመጪው ትውልድ አሁን ላሉ ትውልዶች በጣም በጣም እኔ ትልቅ ነገር ነው። አሊብራ በዚህ በመጽሐፉ ለሱ ደግሞ እንደዚህ ሁሉም አርቲስቶች እዚህ ተገኝቶ ለወደፊት ልጆቻችን እንደ ኦሮሞም እንደ ብሔር ብሔረሰቦችም በጣም በጣም በጣም የወደፊትን የልጆቻችን የአርቲስቶቻችን ጥሩነት ያገኛሉ ወይንም እንደሚያስቡ ይሆንላቸዋል ብዬ ነው የምገምተው። በማህበራዊ ህይወቱም ተግባቢና ሰው አክባሪ ነው የምትለው የሞያጋሩ አርቲስት ሀመል ማለባተ አሊብራን እንዲህ ስትል ገልጿለች። በጣም የሚገርም ታለንት ያለው ሰው ነው። በጣም የሚገርም ፐርሰናሊቲ ያለው ሰው ነው። አሊ ማለት ትንሹንም ትልቁንም የሚያከብር ሰው ነው። በጣም ፈኒ ነው። በጣም አብረሽ ስትሆኝ በጣም ደስ የሚልሽ ሰው ነው። አሊ በጣም ነው የሚወደው፣ ቲስት ብዙ ጊዜ በመሰለሽ ስራው ላይ ብቻ ነው የሚያተኩረው። ከባድ ሙያ ነው። ያንን ደግሞ ሪኮግናይዝ የሚያደረግ ሰው ሌላ ሰው ስላገኘ ነው እሱ አሁን እዚህ ደረጃ የደረሰው። እና እንደዚህ የሚያዩ ሰዎች፣ ለአርት ፍቅር ያላቸው ሰዎች የእነዚህን ሰዎች ታሪክ ጽፎ ማስቀመ አሊ ማን ነው ሲባል፣ ለሚቀጥለው ትውልድ ማንም ሰው ቋሚ የለም እዚህ ዓለም ላይ ጥለ ነው እንሄዳለን። ለሚቀጥለው ትውልድ ለመጻፍ ዛሬ አሊ ያለ ነው ትክክለኛ ኢንፎርሜሽን የሚያገኙ በጣም ደስ የሚል ነገር ነው። ሁላችንም ማድረግ ያለብን ነገር ነው። ምክንያቱም ትውልድ ምልሽ በዚህ ኢንዱስትሪ በጣም ብዙ ዓመት አሳልፈናል። ያለፍንበትን መንገድ መጽሐፉ አመጣጡ የተጻፈ ነገር ሲኖር ነው ሰው በእርግጠኝነት የሚናገረውና በጣም መደገፍ ያለበት ነገር ነው ብዬ ነው የማምነው። የአሊ የህይወት ታሪክ ጽፎ ለማሳተም አምስት ዓመት እንደፈጀባቸው የተናገሩት ዶክተር ስራፈል ገልገሎ የመጽሐፉን ይዘት ተንትነዋል። አንደኛው እና ዋናኛው እንደ ታሪኩ ነጻና አካዳማዊ የሆነ የታሪክ አጣናት የተከተሎ ለማዘጋጀት የተሞከረ ሲሆን አቅሎ የመፈቀደው እንደ ታሪኩ በተሰፋት መረጃዎች እንዲመሰረትና ከግል ስሜትና እሳቤ ጸዳ ለማድረግ ሞክረዋል። በፕሮግራሙ ማጠቃለያ ላይ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ዝግጅቱ አርቲስቱ ለህዝቦች ሁለንትናዊ እኩልነትና አብሮነት ላበረከተው ከፍተኛ አስተዋጽኦ እውቅና ለመስጠት ታስቦ የተዘጋጀ መሆኑን ተናግረዋል። አርቲስት አሊ ብራ በተለያዩ ቋንቋዎች የሚያቀነቅናቸው ዘፈኖቹ ኢትዮጵያዊነትን፣ ወንድማማችነትን፣ አንድነትንና አብሮነትን ሲሰብክ የኖረ ድንቅ አርቲስት ነው ብለዋል። አርቲስት አሊ ብራ የሙዚቃ ስራን የጀመረው በ1954 እንደሆነ ይነገራል። አሊ ብራ ከኦሮሚኛ በተጨማሪ በአማርኛ፣ በሶማሊኛ፣ በአፋርኛ፣ በሀረሪና በአረብኛ የሙዚቃ ስራዎችን ሰርቷል። በዚህም የክልሉ መንግስት በኦሮሞ ባህል ማዕከል ውስጥ የአሊ ቢራ ታሪክና ስራ የምታይበት ክፍል እንዲኖር መወሰኑን ተናግረዋል። በዚሁ ፕሮግራም ላይ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ የጦር ኃይሎች ጠቅላይ ኢታማጆር ሹም ጀነራል ብርሃኑ ጁላ፣ የፌድሪ አየር ኃይል ዋና አዛዥ ሜጀር ጀኔራል ይልማ መርዳሳ፣ ሌተናል ጀነራል ባጫ ደበሌን ጨምሮ ሌሎች የፌዴራል እና የክልል መንግስት የስራ ኃላፊዎች ታዋቂ ግለሰ ቤተሰቦች የጥበቡ ማህበረሰብ ቤተሰቦች፣ ጓደኞቹና አድናቂዎቹ ተገኝተዋል። የኦሮሚያ ክልል መንግስት ለአሊ ብራ ከወርቅ የተሰራ የኒሻን ሽልማት አበርክቷል። አርቲስት አሊ ብራ የሰራው ስራ እውቅና አግኝቶ በመሸለሙ መደሰቱን ገልጾ ምስጋናም አቅርበዋል። ለአሜሪካ ድን ፀሐይ ዳምጦ ከአዲስ አበባ anisketin <laughs> with የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባት እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። ሰላም በተናደሩ i dance dance i